በቀጣዩ ዘገባ በምስራቅ ወለጋ መነሲቡ ወረዳ ውስጥ ትናንትናና ዛሬ በተማሪዎችና በመንግስት ኃይሎች መካከል ግጭት መፈጠሩን ነዋሪዎች ገልጸዋል። ከግጭቱም በኋላ ከሰላሳ ሰው በላይ መታሰሩን ነው የተናገሩት። የከተማው ፖሊስ ምንም የተፈጠረ ነገር የለም ይላል። ዘገባውን ነው በምስራቅ ወለጋ መነሲቡ ወረዳ መንዲ ከተማ ውስጥ ትናንትናና ዛሬ በተማሪዎችና በመንግስት ኃይሎች መካከል ግጭት መፈጠሩን እና የመንዲ ከተማ ዜሮ አራት ትምህርት ቤት ተማሪዎች ሰልፍ ወጥተው የፌዴራል ፖሊስ ደርሶ በአስለቃሽ ጭስ እንደበተናቸው አንዳንድ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በዚህም ከሰላሳ ሶስት በላይ ተማሪዎች መታሰራቸውንም ተናግረዋል። አንድ የመንዲ ከተማ ነዋሪ ስለ ሁኔታው ሲናገር ሮከሚዙጣ ወደ ሚሌኩ ተርካንፊ ታንፍ ተርካንፊ ስናዋዩ

እነዚህ ልጆች ነገ ሊኖሩ እንደማይችሉ ተደርጎ የሚወሰድ እርምጃ ነው። ይደበደቧቸዋል፣ ደካማ ብልት ላይ ይመቷቸዋል፣ ተሸክሞ ያሉትን መሳሪያ እላያቸው ላይ በመጣል የጠመንጃ ፈሙዝ አፍንጫና አፋቸው ላይ ይደግናሉ። የሚደርሰው ጉዳት ቀላል አይደለም። ዛሬም በተመሳሳይ መልክ ይህ ተቃውሞ ቀጥሎ አብዲ ቦር የሚባል የአንደኛ ደረጃ ተማሪዎችና የመሰናዶ ተማሪዎች የተቃውሞ ድምጽ ሲያሰሙ እንደ ነበር ተናግረዋል። የፌዴራል ፖሊስ ወደ ትምህርት ቤቱ ቅጥር ግቢ ገብቶ ተማሪዎቹ እንዲያምፁ አድርጋችኋል ያላቸውን መምህራን በማንበርከክ ሲቀጣ እንደነበር እኚሁ ነዋሪ ይናገራሉ። ትናንትናና ዛሬ በመንዲ ከተማ ውስጥ የተቀሰቀሰውን ግጭት በመንግስት በኩል ለማጣራት ወደ ከተማው የሰላምና ጸጥታ ቢሮ ኃላፊ አቶ መልካሙ ኦላና ደውለን ነበር። ትናንት ምንም የተፈጸመ ነገር የለም፣ ዛሬ ግን ትንሽ የተማሪ ጫጫታ እንጂ የተጋነነ ነገር አይደለም፣ ሲሉ ተናግረዋል። ከሌሳ ከን ራ ገሩ ናኖ መነ በሮምሳ አብዲቦሪ ከን ጀሙ መነ በሮምሳ ከን ዱንፋት አከ ጨራ ቴው ጆ ትናንት የተፈጠረ ችግር አልነበረም። ዛሬ ግን አብዲቦሩ በሚባል የግል ትምህርት ቤት ውስጥ ተማሪዎች የጩኸት ድምፅ አሰሙ የሚል መልእክት ስብሰባ ላይ እንዳለን ደረሰን። ራሴ ሄጄ ነገሩን ሳጣራ የሰባተኛና የስምንተኛ ክፍል ተማሪዎች አጥር ጥሰው ወጡ የሚል ከትምህርት ቤቱ አስተማሪዎች መረጃ አገኘሁ። አሁን ባለው ሁኔታ የተማሪዎች መጮህ የተለመደ ነው። የጸጥታው ቢሮ ኃላፊ ጨምረው እንደተናገሩት ወደ ቦታው በማምራት ነገሩን ካረጋጋም በኋላ ረጋ ብላችሁ ተማሩ ብለን መክረን ወደ ትምህርት ቤት ገበታቸው እንዲመለሱ አድርገናል በማለት የተማሪዎቹን መታሰርና የመምህራኑን መመታት አስተባብለዋል። የመንዲ ከተማም ፍጹም ሰላማዊ ናት ብለዋል።